The Voice of America. በእስር የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጣለባቸው። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛው ወንጀል ችሎት በአራቱ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ላይ ችሎት ተዳፍራችኋል በማለት ዛሬ ተጨማሪ የስድስት ወር እስር ቅጣት ጣለባቸው። አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ዛሬ ችሎት የቀረቡት በተከሰሱበት ወንጀል የፍርድ ውሳኔ ለመስማት የነበረ ቢሆንም ወደ ፍሬ ነገሩ ከመገባቱ በፊት ችግር በመፈጠሩ አልተሳካም። ችሎት ለመሰየም ፍርድ ቤቱ የተከሳሾቹን ስም እየጠራ ሳለ ተከሳሾቹ ለመኖራቸው እጅ ከማውጣት በስተቀር ከመቀመጫቸው አልተነሱም። ፍርድ ቤቱ ምክንያታቸው ምን እንደሆነ ቢጠይቅም ከተከሳሾቹ ምንም አይነት መልስ አላገኘም። ፍርድ ቤቱም በጠበቆቹ አማካይነት መልስ ለማግኘት ተከሳሾቹን እንዲያነጋግሩ አዟል። ተከሳሾቹ ለጠበቃቸው ለአቶ አብዱል ጀባር ሁሴን እንደገለጹት መምጣታችንን ዳኞች እያዩን ናቸው ለመኖራችንም እጃችንን እያወጣን ነው። ባለፈው ቀጠሮ የተቀጣነውም ስለ ተናገርን ስለ ሆነና እናንተም ስላላችሁ መናገር አያስፈልግም ብለዋል። ፍርድ ቤቱም የእስረኞቹን መልስ ከሰማ በኋላ ተወያይቶ ጠበቆች አስተያየት እንዲሰጡ አዘዘ። ጠበቃው አቶ አብዱል ጀባር በሰጡት መልስም በወንጀለኛ መቅጫ ሥነ ሥርዓት ሕጉ መሠረት ተከሳሾቹ መቆም ያለባቸውና የሌለባቸው ጊዜ አለ ብለዋል። ተከሳሾቹ በግድ መቆም ያለባቸውም የተመሠረተባቸው ክስ በሚሰማበት ቀን እንደሆነ አስረድተዋል። በሌሎች ወቅቶች ግን የመነሳት ግዴታ እንደሌለባቸው የሕግ ድንጋጌዎችን በመጥቀስ ለፍርድ ቤቱ አስረድተዋል። ያለመነሳታቸውም የፍርድ ቤቱን የፍትሕ አሰጣት ሥርዓትን አይነካም ሲሉ አስተያየታቸውን ሰጥተዋል። ፍርድ ቤቱ አስተያየቱን ካዳመጠ በኋላ የተከሳሾቹ ድርጊት ችሎቱን የተዳፈረ ወይንም የሚጋፋ ነው በማለት ሌላ ተጨማሪ ስድስት ወር የእስራት ቅጣት ጥሎባቸዋል። ከዚህ በቀደመው ቀጠሮ ከተፈረደባቸው ስድስት ወር ጋር ተከሳሾቹ የኦፌኮ አመራር አባላት የአንድ ዓመት የእስር ቅጣት ይጠብቃቸዋል ማለት ነው። ፍርድ ቤቱ አክሎም ተከሳሾቹ በተመሠረተባቸው ክስ የፍርድ ውሳኔያቸውን ሊያሰማ ለየካቲት 28 ቀን 2010 ዓ ም ቀጥሯቸዋል። በዚሁ ዕለት ዛሬ ፍርድ ቤት ያልቀረቡት በዚሁ መዝገብ ክስ የተመሠረተባቸውን አቶ ጌቱ ግርማ፣ አቶ በየነ ሩዳ፣ አቶ ተስፋይ ሊበንንና አቶ ደረጀ መርጋን ማረሚያ ቤቱ እንዲያቀርባቸው ትእዛዝ ሰጥቷል። አቃቤ ሕግ ከአንድ ዓመት ከአስር ወር በፊት በዚህ መዝገብ አራቱን የኦፌኮ አመራር አባላትን ጨምሮ በሃያ ሁለት ተከሳሾች ላይ የሽብር ወንጀል ድርጊት ፈጽመዋል በሚል ክስ መስርቶባቸው ነበረ። ከእነዚህ መሃል አምስቱን ተከሳሾች መከላከያ ሳያስፈልጋቸው ፍርድ ቤቱ በነጻ አሰናብቷቸዋል። ዘጠኙ ደግሞ ከሳምንታት በፊት ክሳቸው ተቋርጦ ተፈተዋል። አቶ በቀለ ገርባ ፍርዳቸውን ከሚጠብቁት መካከል ከሽብር ወንጀል ክስ ውጭ በመደበኛው የወንጀል ሕግ ውሳኔ እንደሚሰጣቸው ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ